የጀርመን የመከላከያ ሚኒስትር ኡርዙላ ፎንደር ላይን የጀርመን ወታደሮች ለሰላም ማስከበር ተልዕኮ በሰፈሩበት የሰሜን ማሊ ግዛት ሲደርሱ ከተደረገላቸው ወታደራዊ አቀባበል በተጨማሪ ኒሻንም ተሸልመዋል። ሽልማቱን የማሊዋቻቸው ቲማን ኩሊባሊ ራሳቸው ናቸው በአካል ተገኝተው ያበረከቱላቸው። ኩሊባሊ በዚሁ አጋጣሚ ባደረጉት ንግግርም ጀርመን ለምታደርገው ተሳትፎ ምስጋና አቅርበዋል። የማሊ ወታደሮችም በሚያገኙት ወታደራዊ ስልጠና መሻሻል እንዳሳዩም አመልክተዋል። ከ2013 ዓ ም ጀምሮ የማሊ ጦር ሰራዊት ከፍተኛ መሻሻሎችን አሳይቷል። ቀደም ሲል የማሊን ሰሜናዊ ግዛት ቅጥር ታጣቂ ተዋጊዎች ጽንፈኛ ሙስሊሞች እንዲሁም የተዋሬግ አማጽያን ሙሉ በሙሉ ተቆጣጥረውት ነበር። ፈረንሳይ በወቅቱ የከፋ አደጋ እንዳይደርስ ወታደሮቿን ወደ ስፍራዋ ዘመተች። የተባበሩ መንግስታት ድርጅት በበኩሉ የማሊ የሰላም አስከባሪ ተልእኮ በምህፃሩ ሚኒሱማን አዋቅሯል። የአውሮፓ ህብረት ራሱን እንዲከላከል የማሊ መንግስት ወታደሮችን ያሰለጥናል። እስካሁንም ስምንት ሺህ የሚሆኑትን አሰልጥኗል። ጀርመንም ለመንግስታቱ ድርጅት የሰላም አስከባሪ ተልእኮ ሁለት መቶ ወታደሮቿን ልካለች። የጀርመኑ ምክር ቤት ማለትም ቡንደስታግ እስከ ስድስት መቶ ሀምሳ ወታደሮችን በሰላም ማስከበሩ ተልእኮ ለማሰማራት ፈቃድ ሰጥቷል። የሚኒሱማን ተልእኮ መጠናከር ለማሊ ብቻ ሳይሆን ለአውሮፓ ሀገራትም አስፈላጊ እንደሆነ ነው ፎንደር ላይን ያመለከቱት። Es ist aber auch sehr wichtig für Europa. ይኸው የምዕራብ አፍሪካ አካባቢ የሚረጋጋበት ሁኔታ ለአውሮፓ እጅግ አስፈላጊ ነው፣ ምክንያቱም በዚህ አካባቢ የሚኖረው መረጋጋት ለሕገወጥ ስደት ምክንያት የሚሆነውን ሁሉ በጋራ ማስወገድ ያስችላል። ለዚህ ግብም ነው በጋራ የምንሰራው። የጀርመን ወታደሮች በሰሜን ማሊ በተለይም ጋኦ አካባቢ ነው የሚንቀሳቀሱት። ወታደሮቹ በተጠቀሰው ስፍራ መሳሪያ በተጠመዱባቸው ተሽከርካሪዎች በሚያደርጉት ቅኝትና ክትትል የአሸባሪዎች የጦር መሳሪያና አደንዛዥ ዕፅ አዘዋዋሪዎች እንዲሁም ሰዎችን በህገወጥ መንገድ የሚያሸጋግሩ ወንጀለኞችን እንቅስቃሴ ይከታተላሉ። በያዝነው ጎርጎሮሳዊ ዓመት መጨረሻ ገደማም ወታደሮቹ ከፍተኛ ቴክኖሎጂ በተገጠመላቸው የጀርመን አብራሪ አልባ አውሮፕላኖችም እገዛ እንደሚደረግላቸው ተገልጿል። ከዚህ የሚገኘው መረጃም ማሊ ውስጥ 120 ገደማ ወታደሮችን ለሰላም ማስከበር ተልእኮ ላሰማሩ 52 መንግስታት ግልጽ ይሆናል። የጀርመን ወታደሮች የማሊ ተልእኮ አደገኛ እንደሆነ ነው የሚገለጸው። ባለፉት ሶስት ዓመታት ማሊ ውስጥ ለሰላም ማስከበር ከተሰማሩ ባለ ሰማያዊ ቆብ ወታደሮች ሰባ የሚሆኑት በተጣለ ጥቃትና ፍንዳታ ሕይወታቸውን አጥተዋል። በዚያም ላይ የመንግስታቱ ድርጅት የሰላም አስከባሪ ኃይል የመዋጋት ስልጣን አልተሰጠውም። እንዲያም ሆኖ የመከላከያ ሚኒስትሯ አደጋግመው ተልኮ የተራዘመ ሊሆን እንደሚችል ተናግረዋል። ጉዳዩን በቅርበት የሚከታተሉ ተንታኞች ማሊ ውስጥ ከ2ሺ እስከ 3ሺ 500 የሚሆኑ የተለያዩ የጽንፈኛ ቡድኖች ታጣቂዎች እንደሚንቀሳቀሱ ይገምታሉ። የማሊ መከላከያ ሚኒስትር ሀገሪቱን ለማረጋጋት የኢኮኖሚው ይዞታውን ማሻሻል ይበጃል ይላሉ። ፎንደር ላይን ማሊ ሁለተኛው አፍጋኒስታን ትሆናለች የሚል ግምት የላቸውም። ባለፈው ጎርጎሮሳዊ ዓመት የማሊ መንግስትና አማጽያን ቡድኖች አንድ የሰላም ስምምነት ተፈራርመዋል። ፎንደር ላይን የሚኒሱማን ተልዕኮ ይህ ተግባራዊ እንዲሆን እንደሚረዳ አመልክተዋል። የሚኒስማ ተልእኮ ለማሊ የተመቻቸ ጊዜ ይሰጣታል። በዚህም ማሊ ውስጥ በተቀናቃኞቹ ኃይሎች መካከል የተጀመረው ሂደትን ተጠቅሞ ሀገሪቱን ወደ ሰላምና መረጋጋት ለመምራት የሚቻልበትን አጋጣሚ ያመቻቻል።